የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። የመጀመሪያው የመግቢያ ጉዳያችን ፕሬዚዳንት ባይደን ትላንትና ለአሜሪካ ሕዝብ ያደረጉት ንግግር ይመለከታል። አድማጮቻችን፣ የተከበራችሁ ተመልካቾቻችንና አድማጮቻችን በምሽቱ ዝግጅታችን፣ ትላንትና ምሽት የአሜሪካ ፕሬዚዳንት ጆ ባይደን ለአሜሪካ ሕዝብ ያደረጉት ንግግር የተመለከተ ዘገባችን አስቀድመ ወደ እናንተ የምናያደርስ ይሆናል። ከእርሱ ከተናገሩት መካከል የተቀነጨበውን ተከታትለን እንመለስ። But nothing, nothing can come in the way of saving our democracy. That includes personal ambition. ዲሞክራሲያችንን ከመታደግ ሊያግደን የሚችል አንዳችም ነገር የለም። ይህ ደግሞ የግል ምኞታችንም ይጨምራል። ስለዚህ ነው ወደፊት ለመራመድ ከሁሉም የሚሻለው መንገድ ለአዲስ ትውልድ ቦታውን መልቀቅ ነው የሚል ውሳኔ ላይ የደረስኩት። በምሽቱ ዝግጅታችን ተቀንጭቦ ቀደም ሲል የሰማችሁትን የፕሬዚዳንት ባይደን ንግግርን ጨምሮ ሌሎች ርዕሰ ጉዳዮችም ወደ እናንተ ይዘን ቀርበናል። ዛሬ ሐምሌ 18 2016 ዓ ም ሰላም ጤና ይስጥልን አድማጮቻችን እንደምን አመሽታችኋል? ከአሜሪካ ድምጽ የሐሙስ ምሽት ዝግጅታችን ተጀምሯል። አስማማዬ ነው እያስተናገድኳችሁ። ምሽቱን ከእናንተ ጋር አብሬያችሁ አመሻለሁኝ። የስቱዲዮ ስርጭ የምትቆጣጠርልን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ፕሮግራሞቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጣይ እየተካተላችሁን አብራችሁንም ማምሸት እንደምችሉ ከወዲሁ ሊገልጽላችሁ እወዳለሁኝ። አሁን ቀጥሎ ወደ እናንተ የሚደርስለው የሰዓቱ ዋና ዋና ዜናዎች ናቸው። አሉላ ከበደ ይጠብቃቸዋል። ጤና ስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን፦ የባይደንና ኔታንያሁ በጋዛው ጦርነት ላይ ያተኮረ ንግግርና የተኩስ አቁም ስምምነቱ እጣ፣ ጸረ ጦርነት ተቃውሞ ከዩናይት ስቴትስ ምክር ቤት ደጃፍ፣ በሚያንማር ተፋላሚ ወገኖች ወታደራዊ ጦር ሰፈርን ተቆጣጠር ያለው በሚል እየተወዛገቡ ናቸው የሚሉት ይገኙበታል። ወደ ዝርዝሩ እንዝለቅ። የባይደንና ኔታንያሁ በጋዛው ጦርነት ላይ ያተኮረ ንግግርና የተኩስ አቁም ስምምነቱ እጣ። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በዛሬው ዕለት በዋይት ሀውስ ተቀብለው ሲያነጋግሩ እስራኤል በጋዛ ሰርጥ በሀማዝ ላይ እያካሄደች ያለችው ጦርነት ልዩ ትኩረት ያገኛል ተብሎ ይጠበቃል። አንድ ከፍተኛ የዩናይት ስቴትስ አስተዳደር ባለስልጣን በትላንትናው ዕለት ለጋዜጠኞች ሲናገሩ ባይደን ለእስራኤል ደህንነት መጠበቅ ያላቸውን የማያወላውል ድጋፍ እንደሚገልጹና በውይይታቸውም ወቅት በመካከለኛው ምስራቅ ካሉት በኢራን የሚደገፉት እንደ ሀማስ ሂዝቦላና የየመኑ ሸማቂ ቡድን ሁቲ በእስራኤል ደህንነት ላይ የደቀኑትን ስጋት አስመልክቶ ይወያያሉ ብለዋል። ሁለቱ መሪዎች ጋዛ ካለው ሰብአዊ ሁኔታ በተጨማሪ ለጦርነቱ ማብቂያ ለማበጀት ከተኩስ አቁም ስምምነት ላይ ለመድረስ በተያዘው ጥረትም ጋዛ ውስጥ በሀማስ ተይዘው የሚገኙት ታጋቾች ስለሚፈቱበት ሁኔታ እስራኤል ፍልስጤማውያን እስረኞችን ስለምትለቅበትና እንዲሁም ጋዛ ውስጥ ለፍልስጤማውያን የሚደርስ የሰብአዊ እርዳታ በሚጨምርበት መንገድ ዙሪያ ይወያያሉ። ዩናይትድ ስቴትስ ከግብፅና ከኳታር ጋር በመተባበር በመስራት ላይ የምትገኘው የተኩስ አቁም ድርድር ሁለቱ ተፋላሚ ወገኖች እስራኤልና ሀማስ በየበኩላቸው ከሚጠይቋቸው መጣጣሚ ያልቻሉ ፍላጎቶች የተነሳ ለወራት መራዘሙም ይታወቃል። አንድ ከፍተኛ ዩናይት ስቴትስ አስተዳደር ባለስልጣን እንዳስረዱት ለታቀደው የሶስት ደረጃ ስምምነት መሳካት ዩናይት ስቴትስ በሚመጣው ሳምንት ውስጥ በርከት ያሉ እንቅስቃሴዎች በመጀመሪያው እርከን እውን ይሆናሉ ብላ የምጠብቅ መሆኗን አመልክተዋል። ኔታንያሁ ለመጪው ፕሬዝዳንታዊ ምርጫ የፓርቲያቸው እጩ ለመሆን ግንባር ቀደም ከሆኑት ከምክትል ፕሬዚዳንት ካማላ ሀሪስ ጋርም የሚገናኙ ሲሆን የሪፐብሊካን ፓርቲ ውጪ ዶናልድ ትራምፕ ደግሞ ነገ አርብ ተቀብሎ እንደሚያነጋግሯቸው ተመልክተዋል። በዩናይት ስቴትስ ምክር ቤት ደጃፍ በሺዎች የተቆጠሩ ፍልስጤማውያን ደጋፊዎች እናም ጦርነትን የሚቃወሙ ሰዎች የተቃውሞ ሰልፍ ከሀምሳ በላይ ዲሞክራት የዩናይት ስቴትስ ምክር ቤት አባላት በትላንቱ ንግግራቸው ላይ ሳይገኙላቸው ቀርተዋል። ይሁንና ኔታንያሁ ግን ጋዛ ላይ እየተካሄደ ባለው ጦርነት የተኩስ አቁም ስምምነት ላይ እንደሚደረስ እንደሚተማምኑ ተናግረዋል። ሆኖም ለወራት የዘለቀውና አጣብቅኝ ውስጥ የገባው ድርድር እየተሳካ ስለመሆኑ የሰጡት ፍንጭ የለም። የሆነ ሆኖ ጠቅላይ ሚኒስትር ጠቅላይ ሚኒስትሩ ፕሬዚዳንት ባይደን ለእስራኤል ከሐማስ ጋር በምታካሄደው ጦርነት የምትዋጋበት ብዛት ያለው የጦር መሳሪያ በፍጥነት በመላክ ስላደረጉት ድጋፍ አመስግነዋቸዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕንም በስልጣን ላይ በነበሩበት ዘመን የዩናይት ስቴትስ ኤምባሲ ከቴል አቪቭ ወደ ኢየሩሳሌም በማዛወራቸውና ሌሎች ድጋፎች በመስጠታቸው በተመሳሳይ አመስግነዋቸዋል። በተያያዘ ጸረ ጦርነት ተቃውሞ ከዩናይት ስቴትስ ምክር ቤት ደጃፍ ተካሂደዋል። በመቶዎች የሚቆጠሩ የፍልስጤም ደጋፊዎችና የጸረ ጦርነት አቋም አራማጆች እስራኤል በጋዛ ሰርጥ በሐማስ ላይ የምታካሄደውን ጦርነት በመቃወም ትላንት ዋሽንግተን ዲሲ ውስጥ ተቃውሟቸውን ገልጠዋል። ሰልፈኞቹ ተቃውሟቸውን ባሳዩበት ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዩናይት ስቴትስ ምክር ቤት ፊት ቀርበው ንግግር ለማድረግ በመዘጋጀት ላይ ነበሩ። አንዳንዶቹ ተቃዋሚዎች ፍልስጤም ነጻ ትውጣና ኔታንያሁ በቁጥጥር ስር የዋሉ እንዲሁም የዩናይት ስቴትስ ለእስራኤል የምትሰጠውን እርዳታ በሙሉ ታቁም የሚሉ መፈክሮችን ያዘሉ ምልክቶች ይዘው ታይተዋል። ፖሊስ ወደ ዩናይት ስቴትስ ምክር ቤት የሚያመራውን የፔንሲልቬኒያ ጎዳና በሰልፍ በማጠር ኔታንያሁ ንግግር ለማሰማት ወደ ምክር ቤቱ እንዳይመጡ ለማስተጓጎል መንገድ ላይ ተቀምጠው የነበሩትን ቁጥራቸው የበዛ የተቃውሞ ሰልፍ አድራጊዎች ከስፍራው እንዲርቁ አድርጓል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። በደቡብ ምስራቅ እስያ አገራት ጉባኤ ቻይናና ጃፓን ይነጋገራሉ ተብሎ ታስቧል። የቻይናው የውጭ ጉዳይ ሚኒስትር ዋንጊውና የጃፓኗ አቻቸው ዮኮ ካሚካዋ በያዝነው ሳምንት በላኦሷ ዋና ከተማ ቪንቲያን ከሚካሄደው የደቡብ ምስራቅ እስያ አገራት ማህበራዊ ጉባኤ አዣን ትዩ ተገናኝተው ይነጋገራ ይሆናል ተብሎ ተጠብቋል። በሳምንቱ መጀመሪያ ላይ የቻይናው ምክትል የውጭ ጉዳይ ሚኒስትር ማዣውሹ ቶኪዮ ላይ ከጃፓን አቻቸው ጋር ተገናኝተው መወያየታቸው ይታወቃል። ማ በቶኪዮ ቆይታቸው ቀጥሎም ከካሚካዋ ጋር ተገናኝተው ተወያይተዋል። ሁለቱ ሀገሮች እንደ አውሮፓውያን ህዝብን አቆጣጠር ከ2020 ወዲህ በጋራ ስትራቴጂያዊ ጉዳዮች ዙሪያ ሲነጋገሩ የአሁኑ የመጀመሪያቸው መሆኑ ነው። መንግስታዊው የቻይና ዜና ወኪል ግሎባል ታይምስ ሁለቱ ወገኖች በቻይናና በጃፓን ግንኙነት ላይ ባተኮሩ ዋና ዋና ስትራቴጂያዊ ጉዳዮች ላይ በቅልቦና ጥልቅ የሀሳብ ልውውጥ አድርገዋል ሲል ዘግበዋል። የጃፓኑ ኪዮዶ የዜና አገልግሎት በበኩሉም የመንግስት ምንጮችን ጠቅሶ ከላውሱ ጉባኤ አስቀድሞ ባስነበበው ዘገባ ቶኪዮ ዋንግና ካሚካዋ ከጉባኤው ትይዩ ሊነጋገሩ ስለሚችሉበት ሁኔታ እያሰበች ነው ብለዋል። ይሁን እንጂ ይህን አስመልክቶ እስካሁን ከሁለቱም ወገኖች የተሰጠ ማረጋገጫ የለም። የሁለቱ ሀገሮች ግንኙነት በበርካታ ምክንያቶች ሻክሮ የቆየ ሲሆን ውይይታቸውን በቀላሉ መግባባት የማይችሉባቸውንና የሚያከራክሩ ጉዳዮች ሊጨምር እንደሚችልም ተገምቷል። የዩናይት ስቴትስ የምጣኔ ሀብት የ ሁለት ነጥብ ስምንት በመቶ እድገት ማስመዝገቡ ተገለጠ። ያልተቋረጠ የከፍተኛ ወለድ ተመን ጫና ያልተለየው የዩናይት ስቴትስ የምጣኔ ሀብት ባለፈው የሩብ ዓመት በዓመታዊ እድገት ፍጥነት ሲሰላ ጠንካራ የሚሰኝ የ ሁለት ነጥብ ስምንት በመቶ ጭማሪ ማሳየቱ ተዘግቧል። የሸማቾች የመግዛት ፍላጎትና የንግድ እንቅስቃሴዎች መጎልበት ለተዘገበው እድገት አይነተኞቹ ምክንያቶች መሆናቸውም ተመልክቷል። ከጥር እስከ መጋቢት ወር በነበረው የ2024 የመጀመሪያ ሩብ ዓመት የ 1 ነጥብ 4 በመቶ እድገት ፍጥነት ያስመዘገበው አጠቃላይ የሀገር ውስጥ ምርት ከሚያዝያ እስከ ሰኔ ወር ድረስ በነበረው ተከታዩ የሩብ ዓመት እጥፍ በሆነ ፍጥነት እድገት ማሳየቱ ተጠቁሟል። የምጣኔ ሀብት ባለሙያዎች የ 1 ነጥብ 9 በመቶ ደከም ያለ ዓመታዊ እድገት ጠብቀው እንደነበር ሆኖም ከዚያ በእጅጉ በተሻለ ፍጥነት ማደጉ እንዲሁም የዋጋ ግሽበትን አስመልክቶም ምንም እንኳን አሁንም የፌዴራል የገንዘብ ሚኒስትር ከሁለት በመቶ ያልበለጠ የዋጋ ንረት ጣሪያ እንዳያልፍ ከያዘው ግብ አይደርስም። ቀደም ሲል ታይቶ የነበረውን ዋጋ ንረት ማሽቆርቆሉ ዝንባሌ ግን አሁንም መቀጠሉን የሀገር ውስጥ ምርት ሪፖርት አሳይቷል። በሌላ በኩል የዩናይት ስቴትስ ምጣኔ ሀብት የገንዘብ ሚኒስቴር የሚደነግገው ከፍተኛ የወለድ ተመን ኢኮኖሚውን ወደ ውድቀት ሳያመራ የዋጋ ግሽበቱን ለማርገብ በሚል የወሰደውን እርምጃ እምብዛም ያልተለመደ የተባለውን ዝግ ያለ መረጋጋት አዝማሚያ አዲስ ይፋ የተደረጉት አሀዞች በሀገሪቱ ምጣኔ ሀብት ይዞታ ላይ የሚኖረውን የመተማመን አቅም ከፍ ያደርጉት ይሆናል ተብሎም ተጠብቀዋል። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። የተከበራችሁ አድማጮቻችን ቀደም ሲል የዓለም የሰባሰቡ ዋና ዋና ዜናዎቹ ወደ እናንተ ደረሱ። ለዜናዎቹ አሉላ ከበደን አመሰግናለሁ። እየተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የዛሬ የሐምሌ 18 2016 ዓ ም የሐሙስ ምሽት ዝግጅታችን ነው። አሁን ቀጥተምናልፈው ወደ ምሽቱ አበየረስ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በመጪው ፕሬዚዳንታዊ ምርጫ በድጋሚ ለመመረጥ ሲያደርጉ ከቆዩት ፉክክር ለመውጣት ስላደረጉት ውሳኔ ትላንት ረቡዕ ምሽት ለአሜሪካ ሕዝብ ባደረጉት ንግግር አስረድተዋል። ጆ ባይደን ከዋይት ሀውስ ፕሬዚዳንታዊ ጽህፈት ቤት ወይም ኦቫል ኦፊስ በቀጥታ ባደረጉት ንግግር ወደ ምርጫው እየተቃረበች ያለችው አሜሪካ ከፊቷ የተደቀኑባት አጣዳፊ ተግዳሮቶች ያሏቸውንም ዘርዝረዋል። ከዋይት ሀውስ የቪኦኤ ዘጋቢ አኒታ ፓውል ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። ፕሬዚደንት ባይደን ከመጪው የህዳሩ ፕሬዝደንታዊ ምርጫ ራሳቸውን ለማግለል ያደረጉትን የሚያስደነግጥ ውሳኔ ዜናውን መንገር የመረጡት በማህበራዊ መገናኛ በኩል ነበር። እሁድ ያንን ካደረጉ በኋላ ትናንት ማክሰኞ ማታ በዋይት ሀውስ ጽህፈት ቤታቸው በኦቫል ኦፊስ ተቀምጠው ተስፋ በተሞላበት መንፈስ፣ አንዳንዴም በቁርጠኝነት፣ አልፎ አልፎም ሐዘን በሚታይበት ስሜት ስለምን ከውድድሩ ውጪ ለመሆን እንደወሰኑ ለአሜሪካ ህዝብ አስረድተዋል። ለ50 ዓመታት ስለ ዘለቀው ህዝባዊ አገልግሎታቸው አውስተዋል። ፕሬዚደንትነቱን ከያዙ በኋላ በአገር ውስጥ ጉዳዮችና በፖለቲካም ረገድ ያስመዘገቧቸውን ስራዎቻቸውንም ዘርዝረዋል። አሁን ግን መጻኢውን የነገውን ፈተና በርታ ያለ የአዲስ ትውልድ አመራር ይጋፈጠው ዘንድ ጥሪ አሰምተዋል። can come in the way of saving our democracy. That includes personal ambition. So I've decided the best way forward. ዲሞክራሲያችንን ከመታደግ ሊያግደን የሚችል አንዳችም ነገር የለም። ይሄ ደግሞ የግል ምኞታችንን ይጨምራል። ስለዚህ ነው ወደፊት ለመራመድ ከሁሉም የሚሻለው መንገድ ለአዲስ ትውልድ ቦታውን መልቀቅ ነው የሚል ውሳኔ ላይ የደረስኩት። ለሀገራችን አንድነትም የሚሻለው ይሄ ነው። በሕዝብ አገልግሎት ሕይወት ውስጥ የረጅም ዘመን ተሞክሮ ጊዜም ቦታም ሊሰጠው የሚገባበት ሁኔታ አለ። አዳዲስ ድምፆች የሚያስፈልጉበት ጊዜም ቦታም ደግሞ ይኖራል። የወጣት ትውልድ ድምፅ የሚያስፈልግበት የዚያ ጊዜውም ቦታውም አሁን ነው። ባይደን ምክትል ፕሬዚደንታቸውን ካማላ ሀሪስንም አመስግነዋቸዋል። ካማላ ሀሪስ የእሳቸውን ይሁንታና በፓርቲያቸው ለፕሬዚደንትነት ለመታጨት የሚያበቃ የተወካዮች ድጋፍ እጃቸው አድርገው በምርጫ ዘመቻ እየተንቀሳቀሱ ናቸው። ተሞክሮ ያካበቱ ጠንካራ ብቃት ያላቸው የሚችሉ ሲሉ ባይደን ምክትላቸውን አድንቀው ሲያበቁ ምርጫው ግን የእናንተ ፋንታ ነው ሲሉ አክለዋል። ፕሬዚደንት ባይደን በንግግራቸው የሪፐብሊካን ፓርቲው ተፎካካሪያቸውን በስም አላነሱም። ተንታኞች ግን ባይደን የሰነዘሯቸው ጥብቅ ማስጠንቀቂያዎች በሙሉ አንድ ሰው ላይ ያነጣጠሩ ናቸው ይላሉ። የቴክሳስ ኤኤንኤም ዩኒቨርሲቲ የኮሚኒኬሽን እና የጋዜጠኝነት መምህር የሆኑት ጄኒፈር ምርቺያ በሰጡት አስተያየት ሄ ታልክ አባውት ፖሊራይዛሽን ሄ ታልክ አባውት ቫይለንስ አንድ ፖሊቲካል ቫይለንስ ስለ ጽንፈኝነት አንስተዋል። ስለ ሁከት፣ ስለ ፖለቲካዊ ሁከት ተናግረዋል። እነዚህ ሁሉ የቀድሞውን ፕሬዚደንት ዶናልድ ትራምፕን እና የስልጣን ዘመናቸውን የሚያስታውሱ ነገሮች ናቸው ብለዋል ጀኒፈር ምርችያ። እንደ አውሮፓውያን አቆጣጠር ጥር 2021 ዓ ም አስተዳደሩን በተረከቡበት ወቅት በሀገሪቱ ላይ ተደቅኖ የነበረውን አደጋም አንስተው ተናግረዋል ያሉት ፕሮፌሰሯ ያ ዶናልድ ትራምፕን የሚመለከት መሆኑ የታወቀ ነው። ነገር ግን ስለ ዶናልድ ትራምፕ ለማውራት ቦታው ስላልነበረ ነው የምርጫ ዘመቻ መሰል ንግግር ለማድረግም ቦታው የሚፈቅድ አልነበረም ብለዋል ፕሬዝደንት ባይደን ከዚህ በኋላ እንደ ሲቪል መብቶች፣ የመምረጥ መብቶች፣ የመሳሪያ ደህንነት ማሻሻያዎች፣ ካንሰር በሽታን ማስወገድንና የጠቅላይ ፍርድ ቤት ማሻሻያዎችን በመሳሰሉ የአገር ውስጥ ጉዳዮች ላይ አትኩረው እንደሚሰሩ ተናግረዋል። ዩናይትድ ስቴትስ በውጭም በርካታ ፈተናዎች ተደቅኖባታል ያሉት ባይደን ጋዛና ዩክሬን ላይ የቀጠሉትን ጦርነቶች በኢንዶ ፓሲፊክ ቀጣና ቻይና ክንዷን እያፈረጠመች መምጣቷን ጠቅሰዋል። ፕሬዚዳንቱ የጠቀሷቸው በውጭ ያሉ ስጋቶች መራጮችንም የሚያሳስቡ ስጋቶች መሆናቸው እንደማይቀር ተንታኞች ይናገራሉ። በቫንደርብልት ዩኒቨርሲቲ የታሪክ መምህሩ ቶማስ ሽዋርትስ ሰው ጋር የሚኖረው ስጋት ምስ ይመስለኛል። የስልጣን ዘመናቸውን አጠናቅቀው ሊሰናበቱ ጥቂት ጊዜ የቀራቸው ፕሬዚዳንት የውጭ ፖሊሲ ቀውሶች በሚመለከት ምን ለማከናወን ይችላሉ የሚል ስጋት ይኖራል። ይህን ፕሬዚደንቱ ዛሬ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጋር ከሚያደርጉት ንግግር አካሄድ የምናየው ይሆናል። የእስራኤሉ መሪ ከምክትል ፕሬዚደንት ካማላ ሀሪስና ከሪፐብሊካን ፓርቲው እጩ ፕሬዚደንት ዶናልድ ትረምፕም ጋር ተገናኝተው ይወያያሉ። ይህንን ያለንበትን ፕሬዚደንታዊ ዘመን በሚመለከት ግን ዛሬም የአሜሪካ የታላቁ መድረክ መሪ ተዋናይ ጆ ባይደን ናቸው። ፖሊሲ ፎር ተርድ ዌይ የተባለ ተቋም ምክትል ፕሬዚደንት ጂም ኬስለር በሰጡት አስተያየት ስሙ በታላላቆች መታሰቢያ ሆሎፌም እየገባ እያለ ጡረታ በሚወጣ ለአምሳ ዓመታት ስለዘለቀ ታላቅ ክንዋኔው በከፍተኛ ሆታ ባድናቆት በሚሸኝ አትሌት ይመሰላሉ። ጆ ባይደንም ይህ ንግግራቸው በከፍተኛ ደረጃ ቀልብ የሚስብ መሆኑን ተረድተውታል። በመሆኑም ንግግራቸውን ያጠናቀቁት ከአሜሪካ እኩል ዕድሜ ጠገብ በሆነ መልእክት ነበር። የአሜሪካ ታላቅነቷ ነገሥታትና አምባገነኖች የማትገዛ መሆኗ ነው። በአሜሪካ ገዢ ሕዝብ ነው። እናንተ የታሪክ ባለቤቶች ናችሁ የስልጣንን ባለቤቶች ናችሁ። የአሜሪካዊነት ሳቢም በእናንተ እጅ ነው አድርገው በምርጫ ዘመቻ እየተንቀሳቀሱ ናቸው። ተሞክሮ ያካበቱ ጠ አድማጮቻችን ሙሉ ዘገባዎችን በቪኦኤ ኒውስ ዶት ኮም አማሪክ ቪኦኤ ኒውስ ዶት ኮም ላይ ታገኙታላችሁ። በዛም እንድትከታተሉ ጋብዛለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የምታላልፍላችሁን የራዲዮ በቴሌቪዥን የምሽታችን ዝግጅት ነው። ቀደም ሲል የዕለቱ አብየደስ ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔ መጽሄት ይቀጥላል። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናይ ሰለሞን ዛሬ ሐሙስ ሐምሌ 18 ቀን 2016 ዓ ም ለአሜሪካ ድምፅ በስልክ እንደገለጹት የመሬት ናዳ አደጋው ከደረሰበት የኬንቾ ሳቻ ጎዝዲ ቀበለም 5000 ነዋሪዎች አካባቢውን ለቀው እንዲወጡ ተደርጓል። ቀደም ሲል ወደ እናንተ የደረሰው ዮናታን ዘብዲዎስ ያጠናቀረው ዘገባ ነው። የእሱን መግቢያውን ወደ እናንተ አድርስና ዘገ ሙሉ ዘገባው ወደ እናንተ ቀጥሎ የሚቀርብ ይሆናል። በጎፋ ዞን ገዜ የጎፋ ወረዳ ከደረሰው የመሬት መንሸራት አደጋ ጋር በተያያዘ አምስት ሺህ የሚደርሱ ነዋሪዎች አካባቢውን ለቀው እንዲወጡ መደረጉን የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀም። የወረዳው አደጋ ስጋት ስራ አመራር በበኩሉ የአስቸኳይ ጊዜ ሰብአዊ ድጋፍ የሚያስፈልጋቸው ከ2500 በላይ ዜጎች መለየታቸውን ለአሜሪካ ድምፅ ገልጿል። ለነፍስ ማዳን ስራ ወደ ስራው ካቀኑት ውስጥ የአርባ ምንጭ ዩኒቨርሲቲ መምህር የሆኑት ዘለቀ ዶሳ በአደጋው አምስት ዘመዶቻቸው ማጣታቸውን ጠቅሰው ሁኔታው ልብ የሚሰብርና አሰቃቂ ነው ሲሉም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬጅ የተከሰተውን አደጋ ለመግለጽ የሚጨንቅ መሆኑን ጠቁሞ ስለ ጠፋው የሰው ህይወት ማዘናቸውን ገልጸዋል። በዚህ ጉዳይ ላይ ዮናታን ዘብዲዎስ ተከታዩን አዘጋጅቷል። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናይ ሰለሞን ዛሬ ሐሙስ፣ ሐምሌ 18 ቀን 2016 ዓ ም ለአሜሪካ ድምፅ በስልክ እንደገለጹት የመሬት ናዳ አደጋው ከደረሰበት የከንቾሳቻ ጎዝዲ ቀበሌ አምስት ሺህ ነዋሪዎች አካባቢውን ለቀው እንዲወጡ ተደርጓል። ከዛ ውጭ ከቦታው ደግሞ ለአደጋ በጣም ተጋላጭ ናቸው። ተጨማሪ ናዳ ሊያጋጥም ይችላል ብለን በስጋት ከቦታው ያነሳናቸው ወደ አምስት ሺህ እና ከዛ በላይ የሚሆኑ የህብረተሰብ ክፍሎች አሉ። ከአራት መቶ ሀምሳ በላይ አባወራዎችን ከአካባቢው ወደ ተሻለ ቦታ ለማስፈር ያነሳንበት አግባብ ነው ያለው። ቁጥር ጋር ተያይዞ ግን ልየታው የማጣራት ስራው ምን አይነት ድጋፍ ያስፈልጋል የሚለው ያው ለሁሉም የህብረተሰብ ክፍል ተመሳሳይ ድጋፍ ስለማይሰጥ በህፃናት፣ በነብሰ ጡር፣ በሴቶች እንደዚህ ደግሞ ተጨማሪ የስጋት ኤሪያም ከፌዴራልም የመጡ የጂኦሎጂ ወይም የአፈር ጥናት ባለሙያዎችም በከፍተኛ ማሽን ታግዘው ጥናት እያካሄዱ ስላሉ እንዲህ ተጨማሪ ነገሮች ሊኖሩ ይችላሉ። በተለይ ደግሞ ከቦታው ወደ ተሻለ ቦታ ሊነሱ የሚችሉ የህብረተሰብ ቁጥርን በሚመለከት ማለት ነው ባለፈው ሳምንት እሁድ ሐምሌ አስራ ሰኞ ሐምሌ 15 ቀን 2016 ዓ ም በጎፋ ዞን ገዜ ጎፋ ወረዳ ከንቾ ሳቻ ጎዝዲ ቀበሌ በደረሰው የመሬት ናዳም በመቶ ሺዎች የሚቆጠሩ ሰዎች መሞታቸውና በሺዎች የሚቆጠሩት ደግሞ የአደጋው ሰለባ እንደሆኑ መዘገባችን ይታወሳል። የኮሚኒኬሽን ጉዳዮች ቢሮ ኃላፊዋ ወይዘሮ ሰናይ ሰለሞን ቤተሰቦቻቸውና ንብረቶቻቸውን በአደጋ ላጡ ተጎጂዎች ሰብአዊ ድጋፍ ተጠናክሮ መቀጠሉን አመልክተዋል። ከድጋፍ አኳያ ከፌዴራል መንግስት ጀምሮ የክልሉ መንግስት በርካታ በአይነት የሚገለጹ ምግብ ነክ ያልሆኑ ቁሳቁሶችን፣ አልባሳትን፣ መኝታዎችን መጠለያ ሻራዎችን እንደዚሁም ደግሞ መመገቢያ፣ ምግብ ማብሰያ ቁሳቁሶችን ጭምር በስፋት ማቅረብ ተችሏል። ምግብ እህልም እንደዚሁ ማቅረብ የተቻለበት ሁኔታ አለ። በክልላችን ጉንፋ ዞና ጉራባች የተለያዩ በክልሉ የሚገኙ ዞኖችን የእህልም አይነትም ድጋፍ ይዘው ወደ ተጎዳው ህብረተሰብ እየተመሙ ነው የሚገኘው። እጅግ በጣም ደስ የሚል የመተጋገዝ የመረዳዳ ኢትዮጵያዊ ባህል የታየበት ነው። ክልሎች እየመጡ ናቸው። አዲስ አበባ ከተማ አስተዳደር እየመጣ ነው እና የገጠመንን ቀውስ በራሳችን አቅም ተቋቁመን በዘላቂነት ሚሻገር የምንችልበትን ትልቅ አቅም እያሳየ ያለበት ነው። የድጋፍ ርብርብ ማለት በመጀመሪያው አደጋ በናዳው ስር የተቀበሩትን ሰዎች ለመርዳት ከሳውላ ከተማ ወደ ኬንቾ ሳቻ ጎዝድ ቀበሌ ካቀኑት ውስጥ የአሜሪካ ድምፅ ያነጋገራቸው የአርባ ምንጭ ዩኒቨርሲቲ መምህሩ ዘለቀ ዶሳ በአደጋው አምስት ዘመዶቻቸውን ማጣታቸውን ተናግሯል። ጎፋ አካባቢ ያለ ሰው ዝምድናውም በአማች ቤት በምናምን በጣም የተሳሰረ ኮሚኒቲ ነው ካልቸራሊ። ከዚህ የተነሳ በቤተሰብ ውስጥ እንግዲህ እስከ ማክሲማም እስከ አስራ ስድስት ከአስር እስከ አስራ ሁለት ስምንት፣ እነዚህ አምስት ሶስት፣ ይሄ በቃ እንደ ኮማን። ከዛ በመለስ ደግሞ አምስት የነዎቹ አሁን ለምሳሌ አምስት ናቸው። ተመልሶ መጥቶ በየከተማው ቡልቅ ላይ እዛ ገዘ ጎፋ ዋና ከተማው ላይ ዱንካን ነው ብዙ ሰው ከተማ ዱንካን ነው በየቦታው ስለዚህ በቤተሰብ ውስጥ እንግዲህ ከኔ ከነ ኢስታፕ አንድ የጤና ስታፍ አለ፣ ከነገር ዩኒቨርሲቲ የሚሰራ የእሱ ፋሚሊዎቹም እስከ ሰባት ድረስ ነው። እስካሁን ያልተገኘም አለ ይላል። እሱም ደግሞ የአደጋውን ሁኔታ ልብ የሚሰብር እጅግ አሳዛኝና አስከፊ ሲሉም ገልጸውታል። የአንድ አስከሬን ሲገኝ ሁሉም ሰው ግር ብሎ ይሄዳል። ሁሉም ሰው ግር ብሎ ይሄዳል። አንጠልጥሎ ወስቶ ወንዝ አጠገብ ላይ ውሃ አለ፣ በውሃ ወዳኑ ፊቱን ያጥቡታል። ከዛ በኋላ የራሱን ፋሚሊ መሆኑን ይለያል። ከዛ የራሱ ፋሚሊ መሆኑን ሲያገኝ እጅግ በጣም ይደሰታል። ለሌሎቹ ፈጣሪ እንደዚህ አይነት ይስጣችሁ፣ እንደዚህ የእናንተም እንደዚህ ይገኝላችሁ እያለ የራሱን እያለቀሰ አጥድቶ ምን አድርጎ እዛው ከፈን ምናምን ያለብሱትና ይዘው ይዞ ደግሞ ማረፊያ ይሄዳሉ። አንድ ቤተሰብ ያገኘ ከሆነ ሁለተኛ ያለ ከሆነ አንደኛው እሸኝና ለሁለተኛው ቁፋሮ ይመለሳል። አንድ ብቻ ከሆነ ያንን ለማረፊያ ቦታ ይዘው ይሄዳል። እና መጀመሪያ ግን አንዱ ሲገኝ የትኛው የማን እንደሆነ ስለማይታወቅ ሁሉም ነው የሚሄዱት ወደዛ። በመሬት መንሸራተቱ ከተቀበሩት በሰው ጉልበት በተደረገው ቁፋሮ ከወጡ ከ229 አስክሬኖቹ ውጭ አሁንም ከ40 በላይ የሚሆኑ ሰዎች አስክሬን አልተገኘም የሚሉት የገዛ ጎፋ ወረዳም የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ማስረሻ ማናይም የአስቸኳይ ጊዜ ሰብአዊ ድጋፍ የሚያስፈልጋቸው ጉዳተኞችም መለየታቸውን አመልክተዋል። ሁሉም ሰው በውጥረቱ ስላለ ምዝገባው አሁንም ባለሙያ አስተማርተን ያለው ሁኔታ እየመዘገብ ስለሆነ ከአሁን ያለው ትዛሪው ቀን ሁለት ሺህ ሦስት መቶ ሰባ አምስት ሰው አስቸኳይ ድጋፍ የሚፈልጉ ናቸው። የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉትሬጅ በገዘ ጎፋ ወረዳ ያጋጠመውን አደጋም ለመግለጽ የምንጨንቅ ነው ካሉ በኋላ ስለ ጠፋው የሰው ህይወት ማዘናቸውን ገልጸው የማጽናኛ መልዕክት አስተላልፈዋል። የኢፌዴሪ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም አምስት መቶ ሰባት ሚሊዮን ብር የሚገመት ሰብአዊ እርዳታም ወደ ጎፋ ዞን ተልኳል ሲሉ ትናንት ለብሔራዊው የኢትዮጵያ ቴሌቪዥን አስታውቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። የምሽቱ ዝግጅታችን እንደቀጠለ ነው። ሁለተኛው የትንታኔ መጽሔታችን ደግሞ የደራ ወረዳ አስራ ሁለተኛ ክፍል ተፈታኝ ተማሪዎች ቤተሰቦች ልጆቻቸው እንዲመለሱላቸው ተማጸኑ የሚለውን ይመለከታል። የ2016 ዓ ም የ12ኛ ክፍል መልቀቂያ አገር አቀፍ ፈተና ለመውሰድ ከኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ወደ ሰላሌ ዩኒቨርሲቲ የተጓዙ ተማሪዎች በጸጥታ ችግር ሳቢያ ከእንቅስቃሴ ታቀበው እንደሚገኙ የገለጹ የቤተሰብ አባላት ልጆቻቸው እንዲመለሱላቸው ተማጽነዋል። ከፍቼ ወደ ደራ በሚወስደው መንገድ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂ ኃይሎች እንደሚንቀሳቀሱ ጠቅሰው አስተማማኝ ትራንስፖርት አለመኖሩን ያመለከቱት የተማሪዎቹ ቤተሰቦች ለፈተናውም ሲሄዱ በመከላከያ ታጅቦ እንደነበረም አስረድተዋል። የተማሪዎች ቤተሰቦች ባሰሙት አቤቱታ ላይ ከደራ ወረዳ፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ ክልል ሰላምና ጸጥታ ቢሮ፣ ከትምህርት ሚኒስቴርና ከፈተናዎች ኤጀንሲ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጸሐይ ዳምጠው በዚህ ጉዳይ ላይ ተከታዩን አዘጋጅታለች። ከኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የ 2016 ዓም የ12ኛ ክፍል ሀገር አቀፍ ፈተናን ለመውሰድ ወደ ሰላሌ ዩኒቨርሲቲ ተመድበው የሄዱ ተፈታኞች እስካሁን ለመመለስ አለመቻላቸውን ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ የወረዳው ነዋሪ ወንድማቸው ተፈታኝ መሆኑን ጠቅሰው እርሱን ጨምሮ አራት መቶ የሚደርሱ ከወረዳው የሄዱ ተማሪዎች በጸጥታ ችግር ምክንያት እስካሁን አለመመለሳቸውን በስልክ ለአሜሪካ ድምጽ ገልጸዋል። ለፈተና ከደራ ወረዳ ወደ ሰላሌ ዩኒቨርሲቲ የሄዱ ተማሪዎች በርካታ ናቸው። በጸጥታ ችግር ምክንያት ተሽከርካሪዎች ስለማይንቀሳቀሱ እስካሁን ወደ በቀያቸው አልተመለሱም። የሸነና የፋኖ ታጣቂዎች አሁን በአካባቢው ስለሚንቀሳቀሱ ስጋት ሆነዋል። በሄደቡ አቦቴ ቆላማ አካባቢ መንገዱን የያዙት የሸነ ታጣቂዎች ናቸው። ከዚያ ወደ ደራ ወረዳ ተሻግሮ ደግሞ የፋኖ ታጣቂዎች ይንቀሳቀሳሉ። በመሆኑም ተማሪዎቹ መመለሻተው በፍቼ ከተማ በችግር ላይ ነው ያሉት። ለፈተናውም ሲሄዱ ሁለት ጊዜ ከመንገድ ከተመለሱ በኋላም በሶስተኛው ለፈተናው አንድ ቀን ሲቀር ነው በአገር መከላከያ ኃይል ታጅበው የደረሱት። አሁንም መከላከያ ተባብሮን ልጆቻችንን እንዲመልሱልን እንማጸናለን እንደ ቤተሰብ። በጣም ተጨንቀናል። እኚሁ አስተያየት ሰጪ አክለው የፊች ከተማን ከደራ ወረዳ ጋር በሚያገናኘው መንገድ ላይ ያለመከላከያ ኃይል አጀብ መንቀሳቀስ አዝጊ መሆኑን አመልክተዋል። ወንድማቸው ለፈተና ወደ ሰላሌ ዩኒቨርሲቲ ከሄዱት ውስጥ እንደሆነ እየገለጹ ሌላው አስተያየት ሰጪ ፈተናው ከተጠናቀቀ በኋላ አንድም ተማሪ ለመመለስ አለመቻሉንና ከተፈታኞቹ ገሚሶቹ በዛው በሰላሌ ዩኒቨርሲቲ ውስጥ ለመቆየት መገደዳቸውን ጠቁመዋል። ወደ ና ተማሪዎቹ አልፎ አልፎ ይደውላሉ እንጂ እስካሁን ወደ ቤተሰብ አልተመለሱም። መንገዱ ችግር ነው መውጣት አልተቻለም እየተባሉ ሳምንት አለፋቸው። አሁን ብዙዎቹ ተማሪዎች በፍቼ ከተማም በችግር ላይ ናቸው፣ ገሚሶቹም በዛው በዩኒቨርሲቲው ተቀምጠዋል። ለፈተና ሲሄዱም ያደረሳቸው የመከላከያ ኃይል ነው። ከፍቼ ወደ ደራ መመለስ በጣም ፈታኝ ነው። የሽንና የፋኖ ታጣቂዎች መንገዱን ይዘው ህዝብ የተሰቃየ ነው። አሁንም ቢተባበሩን እንላለን። ልጃቸውን ለብሔራዊ መልቀቂያ ፈተና ወደ ሰላሌ ዩኒቨርሲቲ መላካቸውን የተናገሩት ስማቸው በደህንነት ስጋት እንዳንጠቅስ የጠየቁ ሌላ ነዋሪም ተማሪዎቹ እንዲመለሱ የወረዳና የዞን አስተዳዳሪ ኃላፊዎችን ጠይቀን መልስ አላገኘንም ብለዋል። የወረዳውን ምክር ቤት ጠይቀን መልስ አልሰጠንም። የዞኑን አስተዳደር ስንጠይቅም ከአቅሜ በላይ ነው ክልሉን ጠይቋለን። ፈተናው ከተጠናቀቀ ሳምንት አልፎታል። ልጆቻችን በባዶ እጃቸው እየተቸገሩ ናቸው ምን ያገኛቸው ይሁን እያልን በስጋት ውስጥ ነን። መንግስት ለፈተና ሁኔታዎችን አመቻችቶ እንደወሰዳቸው እንዲሁ ይመልስልን ሲሉም የተማሪዎቹ ቤተሰቦች ተማጽነዋል። ሞቱማን በረቶኒ ሁን ቆርማተ ስከንዴመን ማቲ ሀርታ ቁደኒ ላጋ ባየ ቡተኒ ትከፍደኒ ደመኒ መንግስት ተማሪዎችን ወደዛ የወሰዳቸው ለፈተና ነው። አሁንም ልጆቻችንን በሰላም መልሶ እንዲያስረክበን በአጽንኦት እንጠይቃለን። የተማሪዎች ቤተሰቦች ባሰሙት አቤቱታ ላይ ከደራ ወረዳ፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ ከትምህርት ሚኒስቴርና ከሀገር አቀፍ ፈተናዎች ኤጀንሲ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ሰሞኑን የሀገር አቀፍ መልቀቂያ ፈተናን መጠናቀቅ አስመልክቶ መግለጫ የሰጡት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለፈተናው የተቀመጡት 684372 ተማሪዎች መሆናቸውን ገልጸው ለፈተናው ካልተቀመጡት 17377 ተማሪዎች መካከል 9152 በአማራ ክልል ጸጥታ ችግር ምክንያት ትምህርት ቶሎ ባለመጀመራቸው ያልተፈተኑ ናቸው ብለዋል። ሚኒስትሩ በዛው መግለጫቸው ሐምሌ 3 ቀን 2016 ዓ.ም በተሽከርካሪ ላይ በተፈጸመው የታጣቂዎች ጥቃት ጎንደር ዞን ውስጥ አንድ ተፈታኝ ተማሪ መሞቱንና ሁለት ተማሪዎች መቁሰላቸውን ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ተከታዩ የምሽቱ ዘገባችን ደግሞ በህወሓት 14ተኛ ጠቅላላ ጉባኤ ዝግጅት አመራሩና የቁጥጥር ኮሚሽኑ እየተዛገቡ ነው ይላል። ህዝባዊ ወያነ ሓርነት ትግራይ ህወሓት 14ተኛ ድርጅታዊ ጉባኤውን ለማካሄድ በዝግጅት ላይ እንደሚገኝ ሲገልጽ፣ የፓርቲ የቁጥጥር ኮሚሽን በአንጻሩ ከጉባኤው ዝግጅት ራሱንና አባላቱን እንዳገለል አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከተቋሚ የፖለቲካ ፓርቲዎች ጋር ባደረጉት ውይይት ህወሓት ጠቅላላ ጉባኤ ከማካሄዱ በፊት በህጋዊ መንገድ መመዝገብ እንዳለበት አሳስበዋል። በጉዳዩ ላይ የሙራንና የፖለቲካ ፓርቲ መሪን አስተያየት አካቶ ሙሉጌታ ጽባ ተከታዩን ዘገባ ልከዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት የፓርቲውን 14ተኛ ድርጅታዊ ጠቅላላ ጉባኤ ለማካሄድ አዘጋጅ ኮሚቴ አቋቁሞ እየሰራ እንዳለ በማህበራዊ የትስር ገጹ አስታውቋል። የህወሓት ቁጥጥር ኮሚሽን በበኩሉ ትናንት ረቡ ሐምሌ 17 ቀን 2016 ዓ ም ባወጣው መግለጫ ለጠቅላላ ጉባኤው ዝግጅት ካለፈው ሚያዝያ ወር ጀምሮ ሲሰራ እንደነበር አስታውሶ ይህ ዴሞክራሲያዊ አካሄድ እንደሚታይና ግልጽነት እየጎደለው መጥቷል ብሏል። የጉባኤው አላማ በፓርቲው ውስጥ በተደራጁ ከፍተኛ አመራሮች ተጠልፏል የሚለው የህወሀት ቁጥጥር ኮሚሽን ይህም አባላቱ ካዘጋጅ ኮሚቴው ራሳቸውን እንዲያገሉ ምክንያት መሆኑን ባወጣው መግለጫ ላይ አመልክቷል። ጉባኤው በፓርቲ ውስጥ መተማመን በመፍጠር መካሄድ ይኖርበታል ያለው ኮሚሽኑ ከዚህ ውጭ የሚደረግ ጉባኤ በሚያስከትለው መዘዝ የፓርቲው አመራር ኃላፊነቱን ይወስዳል ሲል አሳስቧል። ጠቅላይ ሚኒስትር አብይ አህመድም ባለፈው ሰኞ የፖለቲካ ፓርቲዎች አመራሮችን በሀገራዊ ጉዳይ ላይ ባወያዩበት ወቅት ህወሀት ጠቅላላ ጉባኤውን ከማካሄዱ አስቀድሞ በተሻሻ ለው ህግ መሰረት አስፈላጊውን ዶኪመንት አሟልቶ በምርጫ ቦርድ መመዝገብ እንደሚጠበቅበት ገልጸዋል። በቀደመው ቀውስ የወደመውን የሰው ህይወትና ሀብት ሳይገመገም ሌላ ጥፋት ማምጣት ጥሩ አይደለም ሲሉ አስጠንቅቀዋል። ምርጫ ቦርድ ካልተቀበለው፣ ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም፣ መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ቀላል ነው። ዋና ዋናው አልቋል፣ ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ፣ ከሁሉ በላይ ቲፒኤልኤፍን፣ ከቲፒኤልኤፍ ቀጥሎ የትግራይ ህዝብን፣ ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ቲፒኤልኤፍ ነው እና አውዱ ተመችቶ ሳለ ህግ ተመልሶ እያለ በሰላም መፍታት የሚያስችል ነገር እያለ ያን ወደ ጎን ትቶ መሄድ ጥሩ አይደለም። ለትግራይ ብቻ ሳይሆን አጠቃላይ ጥፋት ስለሚያመጣ አይሆፕ ቆም ብለው አይተው ወደ ሰላማዊ መንገድ ይሄዳሉ ብዬ ተስፋ አደርጋለሁ። ህወሓት በበኩሉ በፖለቲካዊ መንገድ የተሰረዘው የቀድሞ ህጋዊ ሰውነቱ በፖለቲካዊ ውሳኔ እንዲመለስለት እንጂ እንደ አዲስ ፓርቲ መመዝገብ እንደማይፈልግ እየገለጸ ይገኛል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአረና ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ የህወሓት አመራሮች በግል ጥቅማቸው የሚፈጥሩት ልዩነት ሰፍቶ ወደ ግጭት እንዳያመራና ህዝቡም ገፈት ቀማሹ እንዳይሆን ያላቸው ስጋት አመልክተዋል። እህትና ወንድም የሚገዳደሉበት ምጨፋጨፉበት ነው የሚሆነው። ስለዚህ በጣም አደገኛና አሰቃቂ ጦርነት ሊያስመጣ የሚችል ጉዳይ ነው። ይህ ጉዳይ በአስቸኳይ መቆም አለበት። የህወሓት ከፍተኛ አመራሮች በነበረ ስብሰባ ሁሉም አይነት ትግል እናካሄዳለን የሚል መግለጫ ወጥተዋል። ይሄ ደግሞ ጦርነትም በትጥቅ ትግልም የሚጨምር ስለሆነ ይሄ ጉዳይ በአስቸኳይ መቆም አለበት። አቶ አምዶም ነገሮች በሰላም ብቻ ይጠናቀቁ ዘንድ ሁሉም የህብረተሰብ ክፍል ድርሻውን እንዲወጣ ጠይቀዋል። በፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት ላይ ችግሮች በፖለቲካዊ ውይይት ብቻ መፍታት እንደሚገባ ተቀምጧል የሚሉት የህግ ምሁሩ አቶ ምስጦፋ አብዱ በበኩላቸው ሁሉም ነገር መታየት የሚገባው በዚሁ ስምምነት ስምምነት አይን ነው ይላሉ። ጉዳይ ውስጥ ፓርቲ ነው ጉባኤ ካላካሄደ በህግ ድንጋጌ ነው የሚታየው። ህጉ ምን ይላል? አንድ ፓርቲ ህጉ ጉባኤ ካላካሄደ ካካሄደ ወይም በምልአቱ ጉባኤ ካላካሄደ ህጉ ምን ይላል ግልጽ ነበር። በምርጫ ቦርድ ማቋቋሚ አዋጅ ማለት ነው። ስለዚህ የህወሀት ግን ይለያል። ህወሀት ፕሪቶሪያ ስምምነት ፈራሚ እስከሆነ ድረስ የሚታየው ጉዳይም በፕሪቶሪያ ስምምነት ነው። ሰው የፕሪቶሪያ ስምምነት ተመልሰው ለህዝብ ትሉ ለህዝብ ታግለናል፣ ለህዝብ ጥቅም ግድ ይለናል ካሉ ስለ ህዝብ ብሎ አሁንም ያላቸው ቁርሾች ትቶ ወደ ፕሪቶሪያ ስምምነት ተመልሰው ፕሪቶሪያ ስምምነት ለማስፈጸም እንዲታገሉ ነው ተገቢ የሚሆነው። የህወሓት ጠቅላላ ድርጅታዊ ጉባኤ መቼ እንደሚካሄድ በይፋ የተገለጸ ቀን ባይኖርም እስከ መጪው ሐምሌ 23 ቀን ድረስ የጉባኤው ተሳታፊዎች እንደሚመረጡ ግን የወጣው መርሃ ግብር ያሳያል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ቀደም ሲል የምሽቱ የመጀመሪያን አጋማሽ ነበር ስትከታትሉ የነበሩት። አሁን ቀጥሎ ደግሞ የሁለተኛው አጋማሽ ወይም በዝርዝር የምንመለከታቸው ጉዳዮች ወደ እናንተ የሚደርሱበት ላይ እናልፋለን። ወደዛ መጀመሪያው ቅንብር እናልፋለን። የሁለተኛ አጋማሽ የመጀመሪያ ቅንብራችን የመቀለ አሜሪካ ኮርነር ወጣቶች በሰላም ግንባታ እንዲሳተፉ እየሰራ መሆኑን መግለጹን ይመለከታል። በመቀለ ከተማ የሚገኘው የአሜሪካን ኮርነር ማዕከል ወጣቶች በሰላም ግንባታ ላይ ድርሻ እንዲኖራቸው ትኩረት አድርጎ እየሰራ መሆኑን አስታውቋል። ይኸው የወጣቶች ማዕከል ከሰሜን ኢትዮጵያ ጦርነት ፍጻሜ በኋላ ላለፈው አንድ ዓመት በስልጠና እንዲሁም ነጻ የቤተ መጽሕፍትና የኢንተርኔት አገልግሎትም እየሰጠ ይገኛል። ሙልጌታ አጽባ በዚህ ጉዳይ ተጨማሪ አለው። በመቀለ ዩኒቨርሲቲ ቅጽር ውስጥ በሚገኝ የአሜሪካ ኮርነር የእንግሊዝኛ ቋንቋ በበጎ ፍቃድ የሚያስተምረው ለዓለም ተጫነ ማዕከሉ ለእርሱና ለሌሎች ወጣቶችም ምቹ ሁኔታ እየፈጠረ እንዳለ ይናገራል። ቮለንቲር በበጎ ፈቃደኝነት እያገለገልኩ እገኛለሁ። በተጨማሪ ደግሞ አሜሪካን ኮርነር ለኦፕን ፕሮግራም እኔን በማጨት የትምህርት እድል እንድወስድ ቨርቹዋሊ ኦንላይን ትምህርት እንድወስድ በሰጠኝ እድል ያንን ተጠቅሜ የኦሪንቴሽኑ ፕሮግራም ጨርሼ ዋናውን ኮርስ ጨርሼ ከጆርጅ ሜሰን ዩኒቨርሲቲ የጨረስኩበትን ሰርቲፊኬት ባለፈው ተቀብያለሁ ማለት ነው። ያጠናሁት ደግሞ ቲቺንግ ኢንግሊሽ ቱ ያንግ ለርነርስ ነው። ለዚህ እኔ የምለው እዚህ በየሙያችን ብንመጣ የሆነ ነገር ስለሚኖር እዚህ አካባቢ ያለን ሰዎች ብቅ ሰንተሩ የሚሰጠውን ትሬኒንግ አንዳንድ እድሎችን ኔትወርኪንጎችን ብንጠቀም ብዬ ለማለት እፈልጋለሁ። በ2012 ዓ ም ጥር ወር ላይ ስራ የጀመረው ይህ ማዕከል ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ ወጣቶች በሰላም ግንባታ ላይ ተሳታፊ እንዲሆኑ ትኩረት አድርጎ እየሰራ እንደሚገኝ የማዕከሉ አስተባባሪ ሽሻይ ዕቋር ገልጿል። የተሳሳተ ኢንፎርሜሽን እንዴት መታገል እንችላለን? ቴክኒካሊም በእውቀት ደረጃ እንዴት መታገል እንችላለን። ምክንያቱም ሰላሙ የሚያደፈርሰው ጦርነቱም አጋዥ ሚና ነበረው ይሄ የተሳሳተ መረጃ። ስለዚህ ሰላምን ሰስቴን እንድናረግ፣ ራሳችንም ባልተገባ ቦታ ወይም ውሳኔ ውስጥ እንዳንገባ የተጠራ እና ትክክለኛ ኢንፎርሜሽን መውሰድ እንዳለብን ሁሉንም ያምናል። ሁሉም ሰው መተግበሩ ላይ ነው። ይህንን ሊተገብሩ በሚችሉበት መልኩ ስልጠናዎችን ወስደዋል። ይህንን ስልጠና ከወሰዱ በኋላ ወደ ውጭ ወጥቶ ማህበረሰቡን ሲያነቁ የማንቃት ስራ ሲሰሩ አይተናል። ሌላው የማዕከሉ ተጠቃሚ ምሕረት አበርሃ የተባለ የመቀለ ዩኒቨርሲቲ ተማሪ በበኩሉም ከጦርነቱ በኋላ በትግራይ እንደዚህ አይነት ማዕከሎች እንደዚህ አይነት የሳይንስ የትምህርት፣ የትሬኒንግ ሰንተሮች መኖራቸው በጣም ጠቃሚ ነው። ሰላሙን ለማስጠበቅ ያለውን ችግሮች ለመፍታት በቀላሉ ወጣቱ እዚህ ማዕከል ተገኝቶ እንዲያነብና ከዓለም ላይ ያለው ላይክ ማይንድ የሆኑ ሰዎች እንዲገናኝ በጣም አጋዥ ነው ብዬ አስባለሁ። በመቀሌ ዩኒቨርሲቲ የሶስተኛ ዲግሪ ተማሪዎች በአሜሪካን ኮርነር በሚገኘው አነስተኛ አዳራሽ በየሳምንቱ ሴሚናር ያዘጋጃሉ። አረጋዊ ገብረ ሚካኤል ከሴሚናሩ ተሳታፊዎች አንዱ ነው። አሜሪካን ኮርነር ለእኛ አንድ ከሚሰጠው ጥቅም አንጻር አንድ የማቴሪያል ነው። መጽሐፍቶችን እናነባለን። ኢንተርኔት አክሰስ አለ። ኮምፒውተርን መጠቀም ትችላለህ። ሌላ ይህንን አዳራሽ በየሳምንቱ ሴሚናር እንድናዘጋጅበት አመቻችቶልናል። ስላይድም ሳንቸገር፣ አዳራሹም አሪፍ ነው ለስሞል ሳይዝ። ስለዚህ የአዳራሽና የሪሶርስ አገልግሎት እያገኘን ነን። ማዕከሉ ተተኪ ትውልድ የሆኑ ወጣቶች ክህሎታቸውን በማሳደግ ቀና ህይወትና ብሩህ ተስፋ እንዲኖራቸው ለማድረግ እየሰራ እንዳለም የመቀለ አሜሪካን ኮርነር አስተባባሪ ሽሻይ አቋር አመልክቷል። ፖስት ኮንፍሊክት ላይ የድህረ ጦርነት ላይ በጣም ብዙ እንትኖች አሉ፣ ክራይሶች አሉ። እንደሚታወቀው ወጣቶች ብጅታ ውስጥ ናቸው። ወጣቶች ፊቸራቸውን ዲዛይን የሚያደርጉበት ቬኑ ይፈልጋሉ። ወጣቶች መደናበሮች ይታያሉ መወሰን ላይ ምንድን ነው ማድረግ የምፈልገው ምንድን ነው መሆን የምፈልገው የሚሉ ነገሮች ላይ ድንብርብር የሚልበት ኮንዲሽኖች አሉ። በፖስት ኮንፍሊክት ላይ እንደ ማህበረሰብ እንደዛ አይነት ስቴት ኦፍ ቢይንግ ይታያል ከሁላችንም አንጻር ስናይ ማለት ነው። ስለዚህ ይህን ኮርነር ይህኛውን መደናገሮች ይህም ወይ ደግሞ ይሄ የጥማት የናውሌጅ አንድ እስኪል ወይም ደግሞ እውቀትና ክህሎት መሰረት ያደረገ ስልጠና የሚፈልጉ ግን እሱን በማጣታቸው የሚፈጠርባቸው ድብርት የሚፈጠርባቸው መደናገር የሚፈጠርባቸው አሉባልታ ቦታ ላይ መዋል የሚለውን ነገር ላይ ይህንን ኮርነር አጋዥ ነው ይህን ፊል ያደርጋል በኢትዮጵያ አሜሪካን ኮርነር በመባል የሚታወቁ የወጣቶች ማዕከላት በዋና ከተማዋ አዲስ አበባ ሁለት በጅማ በባህር ዳር በድሬዳዋና በመቀለ ከተሞች አንዳንድ ይገኛሉ ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ቀደም ሲል ሙልጌታ አጽባ ያዘጋጀውን በመቀሌ አሜሪካ ኮርነር ይሰጥ ያለው ግልጋሎት የተመለከተው ዘገባ ነው ወደ እናንተ የደረሰው። ቀጥለን ደግሞ በኢትዮጵያ እየተሻሻሉ ያሉ ነባር ህጎችን በተመለከተ የሚሰጡ አስተያየቶችን የተመለከተ ዘገባ ወደ እናንተ እናደርሳለን። በቅርብ ሳምንታት ውስጥ የነባር ህጎች ማሻሻያዎችና አዳዲስ ህግ ረቂቆች በተካተሉባት ኢትዮጵያ በተለይ ሁለቱ የክርክር መነሻ ሆነዋል። የመጀመሪያው የኢሚግሬሽንና ዜግነት አገልግሎት አዋጅ ቁጥር 35495ን ለማሻሻል የቀረበው ረቂቅ አዋጅ ሲሆን ሁለተኛው ደግሞ ንብረት ማስመለስ አዋጅ ይባላል። ህግ አርቃቂዎች ህጎች እየተስፋፉ ያሉ ወንጀሎችን ለመከላከል እንዲሁም ኢትዮጵያን ከዓለም አቀፍ አሰራር ጋር ለማቀራረብ የወጠኑ መሆናቸው ቢናገሩም የሰብአዊ መብት ተሟጋሾችና የህግ ባለሙያዎች ግን ህጎቹ በቂ ውይይት ያልተደረገባቸውና መሰረታዊ ሰብአዊ መብቶች ላይ ጫና የሚያሳድሩ መሆናቸው በማንሳት ይከራከራሉ። ሀብታሙ ስዩም በዚህ ጉዳይ ላይ ተከታዩን አዘጋጅቷል። በቅርብ ሳምንታት ውስጥ የነባር ሕግ ማሻሻያዎችና አዳዲስ ሕግ ረቂቆች በተከታተሉባት ኢትዮጵያ በተለይ ሁለቱ የክርክር መነሾ ሆኗል። የመጀመሪያው የኢሚግሬሽንና ዜግነት አገልግሎት አዋጅ ቁጥር 354 ህዝብ 95 ለማሻሻል የቀረበው ረቂቅ አዋጅ ነው። በዚህ ማሻሻያ አዋጅ ላይ አንድ ሰው ከሀገር እንዳይወጣ ሊታገድ በሚችልበት አግባብ ዙሪያ ቀጣዩ አንቀጽ ተካትቷል የሚተላለፈው በፍርድ ቤት ብቻ ነበረ። ነገር ግን አሁንም በተግባር ከገጠሙ ችግሮች በመነሳት በብሔራዊ ጥቅም ላይ ወይም ደህንነት ላይ ሊቀለበስ የማይችል ግልጽና ድርስ የሆነ ከፍተኛ ጉዳት የሚያደርስ ሁኔታ በሚኖርበት ወቅት ይሄው መረጃ ከብሔራዊ መረጃ ደህንነት ሊሆን ይችላል፣ ከኢንሳ ሊሆን ይችላል፣ ከፖሊስ ሊሆን ይችላል፣ ከፋይናንስ ደህንነት ሊሆን ይችላል። ለተቋሙ ሲደርሰው የተቋሙ ዋና ዳይሬክተር ማንኛውም ሰው ከሀገር እንዳይወጣ ማገድ የሚችልበትን ቀጽ የተካተተበት ነው። አቶ አመሀ መኮንን ረቂቁ አዋጅ የአስፈጻሚውን አካል ስልጣን ከተገቢው በላይ የሚያጠናክር በአንጻሩ የዳኝነት አካሉ ሚና ዝቅ የሚያደርግ መሆኑን ጠቅሶ ስጋቱን በይፋ ያጋራው የሕግ ባለሙያዎች ለሰባዊ መብቶች ተቋም ኃላፊ ናቸው። መከራከሪያቸው እንስማ። እስከ ዛሬ ድረስ ብሔራዊ ጥቅምና ደህንነት ላይ አደጋ ሊፈጥሩ ይችላሉ ተብለው የሚታሰቡ ግለሰቦች ከሀገር እንዳይወጡ የእግድ ትእዛዝ ሲሰጥ የነበረው ፍርድ ቤትና ፍርድ ቤት ብቻ ነው። የኢሚግሬሽን እና ዜግነት አገልግሎት ዋና ኃላፊ የመንቀሳቀስ መብትን እንዲገድብ ስልጣን ሲሰጠው መልሶ ያው አካል ነው እንደገና እንዲያግድ እየተሰጠ ያለው ስልጣን ከሀገር እንዳያወጣ። ይሄ ግን መታየት በገለልተኛ ጋር መታየት ነበረበት። ለምሳሌ መንቀሳቀስ መብቱ ማገድ ምክንያት የሆነው ነገር እውነት ተፈጥሮ አለ ወይ አስፈላጊ ነው ወይ አሳማኝ ምክንያት ነው ወይ እውነትም አገርን ጥቅም የሚጎዳ ሁኔታ ነው ወይ የተፈጠረው? የታገድ ለምን ያህል ጊዜ ነው የታገደው? በእግዱ ምክንያት እግድ የደረሰበት ሰው በኋላ ላይ ንጹህ ሆነው የሚገኝ የደረሰበት ጉዳት ምን አይነት መፍትሄዎች አሉት? የመሳሰሉትን ሁሉ አይቶ ሊወስን የሚገባው የዳኝነት ገለልተኛ የሆነው የፍርድ ቤት ተቋም ሆኖ ሳለ አስፈጻሚው አካል እንዲህ አይነት ስልጣን መስጠት እንደተባለው በመግለጫችን ላይ የአስፈጻሚውን አካል አቅም ጉልበት የሚያጠናክር ነው። በሌላ ሁኔታ ደግሞ ለፍርድ ቤት ከሰጠውን ስልጣን በተወሰነ ደረጃ የመቀነስ ውጤት አለው የሚል ነው። ለህገ መንግስታዊ ህግና መንግስታዊ አስተዳደር ጉዳዮች ተንታኙና የህግ ባለሙያው አቶ እንዳልካቸው ገረመው። የዜጎች የመንቀሳቀስ መብት ቁልፍ ከሚባሉ ህገ መንግስታዊ መብቶች መካከል አንዱ ነው። የዜጎች መሰረታዊ መብትና ነጻነት ህገ መንግስት ውስጥ ልዩ ስፍራ አለው። ከነዚህ መካከል እንግዲህ አንዱ የመዘዋወር ነፃነት ወይም የመንቀሳቀስ መብት የምንለው ነው። መሰረታዊ መብት ነው። ለሌሎች መብቶችን ማፈጻጸም ትልቅ ኢምፓክት ስላለው ዜጎች በመረጡት ቦታ በመረጡት ሰዓት እንደ ፈቃዳቸው የመዘዋወር መብታቸው ሕገ መንግስታዊ ጥበቃ አለው። በቀደሙት ዓመታት ይህ መብት በአስፈጻሚው አካል ሲጣስ መቆየቱን ለማሳየት የፖለቲካ ተቀናቃኞችና የሰብአዊ መብት ተሟጋሾች በአስፈጻሚው አካል ከአገር እንዳይወጡ መታገዳቸውን በማንሳት ተደጋጋሚ አቤቱታ ሲያሰሙ እንደነበረ የሚያስታውሱት አቶ እንዳልካቸው አዲሱ ረቂቅ ተጨማሪ የህገ መንግስታዊ መብቶች ጥሰትን እንዳያባበስ ስጋት አላቸው። አርቢትረሪ በሆነ መንገድ ወይም በዘፈቀደ ሁኔታ አስፈፃሚ መስሪያ ቤት የተለያዩ የፖለቲካ ማጥቂያም መሳሪያ ስለሆነ ይህ ነገር የፖለቲካ ተቃዋሚዎችን ወይም ሌሎች ታዋቂ ግለሰቦችን የመንቀሳቀስ መብታቸው ላይ የሚደረግ አላግባብ የሚደረግ ገደብን በተለያዩ ጊዜዎች ስንሰማቸው ከርመናል። ይህ ግን ህገወጡን ተግባር አሁን ህጋዊ የማድረግ አዝማሚያ በጣም አደገኛ ነው። አደገኛነቱ ከምንድን ነው? ቢያንስ ቢያንስ በፊት እንደዚህ ህገወጥ በሆነ መንገድ ሲደረግ አርቢትረሪ የሆነ ዜጎች ከሀገር እንዳይወጡ የመንቀሳቀስ መርሳቸው ላይ ገደብ ሲጣልባቸው ቢያንስ ፍርድ ቤት ሄደው አቤት ይላሉ። ፍርድ ቤትም ቅድም ያነሷቸውን መስፈርቶች ከግምት ውስጥ በማስገባት ፈፃሚ መስሪያ ቤት ርምት እንዲወስድም መቶ ተጠያቂ እንዲሆንም ትእዛዝ ሊሰጥ የሚችልበት ህገ አግባብ ነበረው። አሁን ይህንኑ ነው ጠቅላላ የሚያነሳው ማለት ነው። ይሄ ኦስተር ክሎዝ የምንለው ነው። ምንድን ነው የፍርድ ቤትን የዳኝነትን ስልጣን ነው ሙሉ ለሙሉ አንስቶ ለአስፈጻሚ መስሪያ ቤት ነው የሚችለው። ረቂቅ አዋጁ በቅርቡ በህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ኮሚቴ ቀርቦ ውይይት በተደረገበት ወቅት የአንቀጹ ፋይዳና አተገባበርን በተመለከተ አስፈላጊው ጥንቃቄ ስለመደረጉ ለማስረዳት ቀጣዩ ማብራሪያ ተሰጥተዋል። እዚህ ላይ በጣም ሊሰመርበት የሚገባው ይሄ በማንኛውም ሁኔታ ተቋሙ ተነስቶ ማገድ የሚችልበትን እድል የፈጠረ መስሎ እንዳይወሰድ በጣም ለማሳሰብ እንወዳለን። ምክንያቱም እዚህ ላይ አንቀጹ እነዚህን ሪኳየርመንቶች በጋራ ሲያሟላ ብቻ ተግባራዊ ሊሆን እንደሚችል ከግንዛቤ መግባት አለበት። የደህንነት ስጋት መኖር አለበት። የመጣው አደጋ ሊቀለበስ የማይችል መሆኑ በደንብ መረጋገጥ አለበት። ግልጽ የአደጋ መጋረጡ ሀገር ላይ መታወቅ አለበት። ከዛም በላይ ድርስ የሆነ አደጋ መሆን አለበት። ኤሚነንት የሆነ ዴንጀር መሆን አለበት። ይሄ ሁሉ ኩሙሌቲቭሊ ሲሟላ ብቻ እግድ በዋና ዳይሬክተሩ የሚተላለፍ መሆኑ ከግምት እንዲገባ ያስፈልጋል ማለት ነው። የኢሚግሬሽንና ዜግነት አገልግሎትን አዋጅ ለማሻሻል የቀረበው ረቂቅ በቅርቡ ጸድቆ ኢትዮጵያ ከምትተዳደርባቸው ህጎች መካከል አንዱ ሆኗል። ይጸድቅ ዘንድ ህግ አርቃቂዎች ለውይይት ወደ መሩት ሌላኛው አከራካሪ ህግ እንሻገር። ይህ ደግሞ የንብረት ማስመለስ አዋጅ የሚል መጠሪያ ያለው። የህግ ባለሙያዎች ለሰብአዊ መብቶች የተባለው ተቋም ኃላፊ አቶ አማሃ መኮንን ረቂቁ ህግ በዜጎች መሠረታዊ መብቶች አከባበር ላይ የደቀነውን ስጋት አሳሳቢነት ያነሳሉ። ይሄም አዋጅ እንደዚሁ አንደኛ በጥፋተኝነት ላይ ያልተመሰረተ የንብረት መውረስ ድንጋጌን ይዞ መጥቷል። እንደዚሁ የአስፈጻሚ አካል በተለይ ፍትህ ሚኒስትሩ ለተወሰነ በተቀመጡ ኮንዲሽኖች ውስጥም ቢሆን ለተወሰኑ ቀናት ንብረት ሊያግድ እንደሚችል ስልጣን ይሰጥበት ሁኔታ አለ። እንደገና የዚሁ አዋጅ የተወሰኑ ድንጋጌዎች ወደ አስር ዓመት ያህል ወደ ኋላ ተመልሰው ሊሰሩ እንደሚችሉ የተመለከተ የሚመለከት ድንጋጌ አለ። ኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው ረቂቁ ከኢትዮጵያ ህገ መንግስታዊ ድንጋጌዎች ጋር የማይጣረስ መሆኑን ለማስረዳት በቅርቡ በነበረ ማስገንዘቢያ መድረክ ላይ ቀጣዩም ብለዋል። አንቀጽ ሀያ ሁለት የህገ መንግስቱ ርዕሱ የሚለው የወንጀል ህግ ወደ ኋላ ተመልሶ የማይሰራ ስለመሆኑ ይላል ኑሳ አንቀጽ አንድ ማንኛውም ሰው የወንጀል ክስ ሲቀርብበት ይላል አሁን በረቂቁ ክፍል ሁለት መሰረት ምንጩ ያልታወቀ ንብረት አለው የተባለ ሰው ላይ የሚቀርበው ክስ የወንጀል ክስ አይደለም የፍትሐ ብሔር ክስ ነው ስለዚህ ይሄንን የህገ መንግስት ድንጋጌ የሚጥስ አይደለም የንብረት ማስመለስ አዋጅ በሕግ አውጪ ምክር ቤቱ አባላትም ዘንድ ሳይቀር ዓላማውና ግቡ ጥያቄ ማጫሩን ተከትሎ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው ስለ አስፈላጊነቱና ዓላማው ቀጣዩን ማለታቸው ይታወሳል። ከፍተኛ ሀብት የሚያንቀሳቀስ ሰው ከየት እንዳመጣው ማስረጃ ማቅረብ አለበት ብለን ተወያይተን ህግ ስናወጣ ከውጭ አስር ዶላር ላኩ ቤታ ሳያበለላኩ ሰዎች እነሱን ለመቅጣት ተብሎ ነው አይደለም። ሌቦች አሉ። እነዛን ሌቦች በህግ ለመጠየቅ ግን ድሮ የነበረው አካውንት ይታይ ነው። ፀረ ሙስና የሚመዘገበው እኮ አካውንት ነው። አሁን ቀረሱ ፋሽን በቅርብ ጊዜያት ውስጥ የሚወጡ ህጎች የክርክር መነሻው ሲሆኑ የመጀመሪያው አይደለም። ህጎቹ በጥድፊያና ካለበቂ ውይይት ወደ ፓርላማ እየተመሩና እየጸደቁ ስለመሆናቸው የሚከራከሩ ጥቂት አይደሉም። አቶ ቴዎድሮስ ጌታቸው የአፍሪካ ጠበቆች ማኅበራት ኅብረት ምክትል ፕሬዚደንትና የኢትዮጵያ ፌዴራል ጠበቆች ማኅበር ተቀዳሚ ፕሬዚደንት ናቸው። በኢትዮጵያውያን የቀን ተቀን ሕይወት ላይ በቀጥታም ሆነ በተዘዋዋሪ የሚኖራቸውን ውጤት ከግምት አስገብቶ ባለድርሻ አካላትን ማወያየትና ማነጋገር የህዝብ ሀሳብና አስተያየት ያለውን ፋይዳ ያነሳሉ። ጠበቆች ማኅበር ካሉት በሀገሪቱ ውስጥ ካሉ ያላቸው ጠንካራ የሙያ ማኅበራት ጋር ምክክር መደረግ ይኖርበታል። እነሱም ሀሳባቸው ሊሰማ ይገባል። የተለያዩ የህብረተሰብ ክፍሎች፣ የትኮድ ሲቪል ሶሳይቲ፣ ሚዲያው በደንብ ለትችት ይቀርባል። ሁሉም ህግ በዚህ ሂደት እንዲያልፍ ነው የሚፈል ለዛ ነው ፐብሊክ ሂሪንጉም አስፈላጊ የሚሆነው፣ ለዛ ነው ጠቃሚ የሚሆነውም። ለዛ ነው ስለዚህ እንደመጣ እንዲያልፍ አይጠበቅም። እኛ ከፍተኛ ሞግት እንዲኖር፣ ችክችክ እንዲኖርበት እና ጤናማ የሆነ ሞግት መርህን መሰረት ያደረገ ክርክሮች፣ አስተያየቶች እንዲካተቱበት ይጠበቃል። ስለዚህ እንዲሆኑ ቢረቀቅ እንኳን በሂደት ሌሎች አስተያየቶች ተካተው መታየት ይኖርባቸዋል። ታይተውም ተገቢ ማስተካከያ እንዲደረግባቸው ጫና ማድረግ ተገቢ ነው ማለት ነው። አቶ ቴዎድሮስ በሰው ልጆች መሰረታዊ መብቶች ላይ ገደብ የሚጥሉ ሕጎች በሚወጡበት ጊዜ የአስፈጻሚውን አካል ስልጣን ከማሳደግ ባሻገር የተጠያቂነት አግባብንም ማደርጀት አስፈላጊ መሆኑን ይከራከራሉ። ቀደም የጠቀስኩት ስልጣን ባደገ ቁጥር ተጠያቂነትም እኩል ጎን ለጎን እንዲያድግ ይጠበቃል። አንድ ሰው ጥሶ ቢገኝ፣ አንድ የፖሊስ ባልደረባ ሊሆን ይችላል፣ ያቃቢ ህግ ተቋም ወይ የፍርድ ቤት ጥሶ ቢገኝ፣ ያንን ጥሶ ጉዳት ደርሶ ቢገኝ ከፍተኛ ተጠያቂነትን እንደሚከተል የሚያረጋግጥ ስርዓት መፍጣ ይኖርብናል። እዛው ህጉ ውስጥ ማለት መካተት ይኖርበታል። በተመሳሳይ ተቋማቱ ይሄን ሊጥሱ የማይችሉበት የሙያ ብቃትና የስነ ምግባር ደረጃ ላይ መገኘት ይጠበቅባቸዋል። ተቋሙ አይነት ኔሽናሊዝም በጣም መስፈልተን መስፈን ይኖርበታል። ተቋማቱ ጠንካራና ገለልተኛ የፖሊስ ተቋም፣ ጠንካራና ነፃ ፍርድ ቤት፣ ጠንካራና ነፃ አቃቤ ህግ ተቋም እነዚህ ሁሉ እንደ ቀድሞ ሁኔታ ያህልም ማለት ነው። እንዲህ ያሉ ህጎች ሲሰጡ ዝም ብሎ ስልጣን አይሰጥም፣ ስልጣን ዝም ብሎ አይጨመርም። እኩል ተጠያቂነት፣ እኩል ተቋማዊ እድገት ጎን ለጎን መታየት ይኖርባቸዋል። ሀገራት ነባራዊ ሁኔታዎችን እያዩ አዳዲስ ህጎችና ማሻሻዎችን ማውጣታቸው የተለመደ አሰራር መሆኑን የሚያነሱት ያነጋገርናቸው ባለሙያዎች፣ ህጎቹ ከመውጣታቸው በፊት ግን የሚደረጉ ጥልቅ ውይይቶች ከአዳዲስ ህጎች መውጣት ጋር በተያያዘ የሚነሱ ውዝግቦችና ስጋቶችን ለመቅረፍ ያላቸውን ፋይዳ ደጋግሞ ያነሳሉ። በእነዚህ ህጎች ማርቀቅ ሂደት ውስጥ ተሳታፊ የሆኑ ባለሙያዎችን በዚህ ዘገባ ለማካተት ተደጋጋሚ ጥረት አድርገን አልተሳካልንም። ጥረታችን ከሰመረ ሐሳባቸውን በሌሎች ዘገባዎች ለማካተት እንሞክራለን። ሀብታሙ ስዩም ከዋሽንግተን ዲሲ። ሀብታሙ ስዩምን ለቀደመው ዘገባ አመሰግናለሁ። ቀጣዩ የምሽቱ ዝግጅታችን ደግሞ ሳምንታዊው የሴቶችና ማኅበረሰብ ቅንብራችን ነው። በትምህርት ጥራትና በተሻለ የትምህርት አሰጣጥ ላይ የሚሠራው ገባሬ ሰናዩ አይዞን ፋውንዴሽን በኢትዮጵያ ከዩናይትድ ስቴትስ ኢምባሲ ጋር በመሆን ለሶስት ወራት ሲሰጥ የቆየው ሺካን ወይም ትችላለች የተሰኘውን የወጣት ተማራቂ ሴት ተማሪዎች መርሃ ግብሩን ከሰሞኑ አጠናቋል። ኤደን ገረሙ በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅታለች። አዲስ አበባ በሚገኘው የአሜሪካ ኤምባሲ ትብብር የተዘጋጀው ሺካን እሷ ትችላለች መርሃ ግብር ላይ ተሳታፊ ነበረች። ያለፈውን ለአንድ ዓመት የሚጠጋ ጊዜ ለብቃት ማረጋገጫ ፈተና በመዘጋጀትና በስራ ፍለጋ ያሳለፈችው ስራ በአይዞን ፋውንዴሽን በኩል ለሁለት ወራት በወሰደችው የስራ ፈጠራ ስልጠና አማካኝነት ከባለ ሀብቶች ጋር የመገናኘት እድል የገጠማት ሲሆን ከጓደኞቿ ጋር በመሆን ለስራ ማስኬጃ የሚውል የአንድ ነጥብ አምስት ሚሊየን ብር አልኪዳ እና እንዲሁም በንግዱ ዘርፍ የላቀ ልምድ ካለው ባለሀብት ጋር ትስስር የመፍጠር እድል ገጥሟታል። ሳብ እኛ በግሩፕ ነበረ ፍጠሩ የተባል ነው። እና ምንድነው እኛ ሴቶች ላይ እና ፔሪድ ፖቨርቲ ወይም ደግሞ የወራ አበባ ላይ ነበር የሰራነው ሴቶች ላይ ማለት ነው። እና ምን ላይ ነው ፎከስ ያደረግ ነው ገጠር አካባቢ ያሉ ሴቶች ወራ አበባ መጸዳጃ ፕሮዳክት በብዛት አያገኙም፣ እና እዛ ላይ ይታጠብ የወራ አበባ ፓድ ላይ ነው የሰራ ነው እኛ እና ፌም ኬር ኢቲ እንባላለን እና ይሄ ፓድ ዝም ብሎ የሚታጠብ ብቻ ሳይሆን ለምሳሌ የመጸዳጃ ሽታ የሌለው የመጸዳጃ ሳሙና ይኖረዋል። አንድ ላይ ፓዱን ሲገልጹ ማለት ነው እና ምንድነው ሳይዞቻችን ከሌሎቹ በጣም ለየት ይላል። ምንድን ነው ይሄ ማለት የወለዱ ሴቶችን ፎከስ አድርገናል። ሜዲካል ኮንሰልቴሽን አለው ብዙ ነገር ነው ያለው ውስጡ እና እንዴት ነው ያገኘነው? ኢንቨስተር ታዋቂ ነው ቢጃይ ናይከር ይባላል እና እዛ ላይ ሰባት የቢዝነስ አይዲያን የቀረበው ከሰባት ውስጥ የኛ ላይ ነበረ ኢንቨስት ማድረግ የፈለገው ማለት ነው። በሂደት የሚወሰድ ነው ግን አሁን እኛ ኤግዛክትሊ ያልነው ቁጥር አንድ ነጥብ አምስት ሚሊዮን ነበረ ግን እሱ እንደማይበቃ ነው እንደሚጨምር ነው የተነገረን፣ እና የተወሰነ ቁጥር የለም። በአዲስ አበባ የአሜሪካ ኤምባሲ እና በአይዞን ፋውንዴሽን በጋራ በተዘጋጀው የስራ ፍለጋ የትስስርና የስራ ፈጠራ መርሃ ግብር ላይ ወደ አርባ አምስት የሚደርሱ በአዲስ አበባ ዙሪያ የሚገኙ ያለፈው አመት ምሩቃን ሴቶች ተሳትፈዋል። ከቅድስተ ማርያም ዩኒቨርሲቲ በኪነ ሕንጻ ምሩቅ የሆነችው እና በዚሁ ስልጠና ላይ የተሳተፈችው ረዳት ዳንኤልም ይህን የስልጠና እድል ባገኘችበት ወቅት ከጓደኞቿ ጋር የግል ተቋም መክፈት እየሰራች የነበረ ቢሆንም ከልምድ እጥረት የሚያጋጥሟቸውን የስራ አለም ተግዳሮቶች እንዴት እንደሚወጡ ይሄ ስልጠና እንዳገዛት ትገልጻለች። ግራጁዌት አድርገን ከጨረስን በኋላ የራሳችንን ስራዎች እየሰራን ስለነበር ይሄንን ኦፖርቹኒቲ ባይዞን ፋውንዴሽን ምክንያት አገኛል ማለት ነው። እኛ እየሰራን ነበር፣ ነግሬሻለሁ። ከዛም በፊት ግን በስራው አለም ላይ ስትቆይና ኤክስፔሪየንስ የሆነ ሰው ጋር ወይንም ደግሞ ወርክ ኢንቫይሮንመንቱን የሚያውቀው ሰው ጋር ስትሆኝ በጣም የተለያየ ነው። በቃ ከባድ ነው። ውጭ ካለው ኢንቫይሮንመንት ጋር መገናኘት፣ እንዴት ስራ ማግኘት እንዳለብሽ፣ እኔቱ ጋር እንዴት ሰዓት ነው ምንድን ነበር ማድረግ የነበረብን ምናምን የሚሉትም ቶሎ ለማስተካከል ጠቅሞናል። ለምሳሌ ኔትወርክ እንዴት ማድረግ እንዳለብን፣ ከሰው ጋር እንዴት ያንን ኔትወርኪንግ መቀጠል ያለብን፣ አንድ ቦታም ሄደን የሆነ ነገር ለመጨረስ መንግስት ኦፊሶች ላይ ኮኔክሽኖችን እንዴት መፍጠር እንዳለብን እንደምንችል በቃ ይሄ ልክ ከተመረቅሽ በኋላ ግራ የሚገባው ነገር ትክክለኛ ከስራ አለሙ ጋር ለመገናኘት በጣም ይቸግረዋል። ብዙ ሰው እንድናውቅ አድርጎናል። አሁን ይሄ ኮርስ ማለት ነው። የአይዞን ፋውንዴሽን መስራችና ዋና ስራ አስፈጻሚ አቶ ሻሎም አርአያ መርሃ ግብሩ የስራ አጥነት ችግርን ለመቅረፍና ሴቶችን ለማብቃት ያለመን ይላሉ። በሀገራችን ኢትዮጵያ ውስጥ ወይም ደግሞ በሰፊው አፍሪካ ላይ ከባድ ከሚባሉ ችግሮች አንዱ ስራ አጥነት ነው። ይህን ደግሞ አጥብበን ስናየው ሴቶች ጋር በጣም ይከፋል። እና ይህን ችግር ስላስተዋልን ለዚህ መፍትሄ ነው ብለን ያሰብነው በጣም የተጠናከረ የስርዓተ ትምህርት ወይም ካሪኩለም የተዘጋጀለት አንድ ፕሮግራም ለነሱ ለማዘጋጀት አሰብን። ከትንሽ ተነስተን ነው እና አሜሪካን ኤምባሲ ሳችሞ ሴንተር የሚባለው በፐብሊክ አፌር ጉዳይ ላይ የሚሰራው ሴንተር ጋር አብረን ነበር ስንሰራ የነበረው። በጣም ረድተውናል፣ አግዘውናል። ሰኞና ሮብ ከሰዓቶች ለ ለአዲስ አበባ ውስጥ ላሉ ማንኛውም ሴቶች ማስታወቂያው የሚደርሳቸው ማንኛውም አይነት ሴቶች ነበር። እድሉን ክፍት ያደረግ ነው። አርባ አምስት ሴቶችን ነበር ታርጌት ያደረግ ነው። ሺካን ወይም እሷ ትችላለች የተሰኘው ይኸው መርሃ ግብር ከእውቀት ክህሎት በተጨማሪ ስራ ፍለጋ ላይ የነበሩ ወጣት ሴቶችን ብቁ ተወዳዳሪ እንዲሆኑ ያስቻለና በስራ ፈጠራ ላይ የሚገኙ ወጣቶችንም ከባለ ሀብቶች ጋር ያገናኘ ነበር። ስልጠናው ሁለት አይነት ክፍሎች ያሉት ነበር። የስራ ፈጠራ እና ውጤታማ ተቀጣሪነት የሚል ይዘት ያለው ስልጠና ነበር የተዘጋጀው ለሶስት ወር አካባቢ። አሁን በተሳካ ሁኔታ ጨርሰው አስራ አምስቱ ጥሩ የሚባል ስራ አግኝተው በተጨማሪ ደግሞ እንድን ያደረግነው ሲድ ፈንዲንግ የሚባል ወይም ደግሞ ማይክሮሲድ ፈንዲንግ ብለን ነበረ። ምንድን ነው? በጣም ጥቂት የሆነ ብር አምስት አምስት መቶ ብር በየግሩፕ አደረግን እና ገበያ ውስጥ እንዲገቡ መርካቶ፣ ፒያሳ ሊሆን ይችላል እና በአንድ ሳምንት ውስጥ ያን አምስት መቶ ብር ሁለት ሺህ እና ከዛ በላይ አድርገው እንዲያመጡ ነበረ። ቢዝነሱን ተለማመዱ ማለት ነው። ከምናስተምራቸው ትምህርት ባለፈ ተግባራዊ ሆነ እንዳገኙ ማለት ነው። ያን ከያዙ በኋላ በየሴክተራቸው በየዘርፉ ያሉትን ችግሮች እንዲለዩ እና መፍትሄ እንዲያመጡ አደረግን። በዛ መልኩ ያመጡትን መፍትሄ በጣም ታዋቂ ለሆኑ ዳኞች ከእንደገና ኢንቨስተሮች እንዲያቀርቡ አደረግን። ግጅ ካረጉት ውስጥ አንደኛው ግሩፕ ተመርጦ መነሻ ሲድ ፈንዲንግ አብሮ ከባል ሀብት ጋር የመስራት እድል ወዲያውኑ ነበር ያገኘው። የአይዞን ፋውንዴሽን ተቋም ሺካን ወይም እሷ ትችላለች የተሰኘውን መርሃ ግብሩን በአመት ሶስት ጊዜ የማድረግና ከአዲስ አበባ ውጪ ባሉ የአሜሪካ ማዕከላት ለማስኬድ እቅዱ እንዳለው አቶ ሻሎም አርአያ ገልጸዋል። አይዞን ፋውንዴሽን በተለይም ባለፉት ሁለት ዓመታት በአፋርና በትግራይ ክልሎች ከጦርነት መልስ ወደ ትምህርት በሚል መርሃ ግብር አማካኝነት በአፋር ትምህርት ቤት ሲያቋቁም፣ በትግራይ ክልል ደግሞ የመማሪያ ቁሳቁስ ድጋፎች ማድረጉንም ለአሜሪካ ድምጽ ገልጸዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በትዊተር ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራምና ዩቲብም ላይ አለን። እንዲሁም ዋትሳፕ ላይም ታገኙናላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ ስልክ መስመራችን 202 እንዲሁም የውስጥ መስመር 14። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን፣ ይደርሰናል። አድማጮቻችንና ተመልካቾቻችን የዛሬው የምሽቱ ዝግጅታችን በዚሁ አበቃ። እያስተናገድ ኳቸው አበሬያቸው ያመሸሁት አስማማየነው ነበርኩኝ። የስርጭቱን ከስቱዲዮ ያቀናበረችልን ብራናል ነበረች። ዋና አዘጋጇ ደግሞ ጽዮን ግርማ ነበረች። ከመላይ አሜሪካ ድምፅ ባልደረቦቻችን ጋር በመሆን ያቀረበው ዝግጅታችን በዚሁ አበቃ። መልካም ምሽት ይሆንላቸው። Thank <laughs> you.